ከኦሮሚያ ክልል ምዕራብ ሸዋ ዞን ዳኖ ወረዳ የተፈናቀለ አንድም የአማራ ክልል ተወላጅ አርሶ አደር የለም ሲሉ የአካባቢው ባለስልጣናት ተናግረዋል። አርሶ አደሮቹ ባቀረቡት አቤቱታና በመፍትሄው ላይ ከአካባቢው ባለስልጣናት ጋር ከመግባባት ተደርሷል ሲሉ የገለጡት ደግሞ ከስፍራው የተመለሱ የአማራ ክልል ከፍተኛ ባለስልጣን ናቸው። እስክንድር ፍሬው ነው ዘገባውን የላከው። ቅሬታ አቅራቢዎቹ አርሶ አደሮች ከ1988 ጀምሮ ከጎንደር እንፍራዝ ወረዳና ከሌሎችም አካባቢዎች በመምጣት መኖሪያቸውን ምዕራብ ሸዋ ዳኖ ወረዳ ያደረጉ ናቸው። በወረዳው አጅላና አዋዲ በሚባሉ ቀበሌዎች የሚኖሩት እነዚህ የአማራ ክልል ተወላጅ አርሶ አደሮች ለአሜሪካ ድምፅ አክለው እንደገለጹት ከአካባቢው ተወላጆች ጋር በፍቅር ሲኖሩ ቆይተዋል። ተዋልደን ተጋብተን በፍቅር እየኖረን ነው ብለዋል። ከአርሶ አደሮቹ አንዱ ያለውን ግንኙነት ሲያስረዱ ቅሬታችንም በወረዳውና በቀበሌው አስተዳደር ላይ ነው ያሉት። ከነዚህ አርሶ አደሮች አንዱ አቶ ሰኢድ አሊ እንዳሉት የችግሩ ምልክት መታየት የጀመረው በ2006 ዓ ም ነው ያኔ መሬት ሲሰፈርና መረጃ ሲሰበሰብ ከአማራ ክልል የመጣ ነው አርሶ አደሮች ይዞታ በግዢ እንደተገኘ ተደርጎ ተመዘገበ ይላሉ። መረጃው የተጻፈው በኦሮምኛ ቋንቋ በመሆኑ በጊዜው አልተረዳነውም ነበር ሲሉ አክለዋል። መሬቱን ያገኙት በምሬት መሆኑን የሚገልጹት እኚሁ አርሶ አደር የወረዳውም ሆነ የዞኑ ማህተም ያለበት ማስረጃ እንዳላቸውም ተናግረዋል። ከ1983 ወዲህ የመሬት ምሪት የለም በሚል ግን ይዞታችን ሳይከበር ቀረ ይላሉ። ይሰጠን ደብተር እንደ ሀገሪቱ እንደተሰጣቸው ሰው ይሰጠን እየተባል ከዛ ጀምሮ ማመልከቻ ሰጠቅላይ መንግስት ድረስ ያልሄድንበት ያላመለከትነው ቀሪ የለንም። ከት እንኖረናል ግን ጥያቄያችን አልተመለሰም። ግን በሁለት ሺ ሁለት ወደ ሰላሳ ወዲህ ሀያ ሰው ተሰጥቷል። ዴርተሩ ዛሬ በእጃችን ይገኛል። ተሰጥቶ ማለት ነው ዴርተሩ ለግማሶች

ዋናው ጥያቄያችሁ አቶ ሰይድ በፊት የነበረን መሬት ሙሉ በሙሉ ይመለስልን የሚል ነው ወይስ ማረስ እንዳንችል ተደረግን ተከለከልን ነው የትኛው ነው አይ ለጊዜው አሁን እኛ አዲስ አበባ ወጣንበት እንዳናርስ ተከልክለን በጌታችን ዙሪያ ያለውን ሁላ ሰው ተቀምተን እየታረሰብን ነበረ አሁን ግን በሚል ተመጡ ወዲህ መሬቱ ተመለሰ እንዲ ሁሉ መሬታችን ይመለስልን በእጃችን ይመለስልን የሀያ ሁለት አመት የሀያ አምስት አመት ግብር በራሳችን ላይ እያለ የሁለት መቶ አባል ሁነን የአባል ካርቲ በእጃችን እያለ ህገወጥ አንባልም እንባልም፣ መሬታችን በይዞታችን ይሞላልን። ለ ኛ ጥያቄ ሁለት ሄክታርም ቢሆን ማለት ነው። ሁለት ሄክታር ሳይሆን በይዞታችን አምስትም ያለው በአምስቱ፣ አራትም ያለው በአራት፣ ሁለትም ያለው ሁለቱ እንደ ማንኛውም ህብረተሰብ በኩል እንታይ ነው። ኛ ጥያቄ እርሶ ለምሳሌ ስንት ነው ያለሁት? እኔ ገበሬ ነኝ። በግምት ባላቅ እንኳ እንደምንም እንደምንም ተበዛ በጣም መሬት አለ ከምባለው አንዱ ኔ ነኝ። ከስድስት አይበልጥም። ስለዚህ ግን ስንት ነው የተ አሁን ስንቱ ላይ ነው እንዲያርሱ የተፈቀደልሁት? ባለፈው አዲስ አበባ ሳናሄድ አንድ ሄክታር አትሆንም ረስ የተባልኩት። አሁን አዲስ አበባ ሀጌ እንግዲህ ባግኖች ተመጡ ወዲህ፣ ሁሉንም መሬት ለዘንድሮ እረፍ ለከርሞ ግን ሁለት ሄክታር አይቀርላችሁም የሚል ፉከራ ነው ያለው። ለዘንድሮ ሁሉንም እረፍ ተብያለ። ስድስቱንም ይረሱ ተብለዋል። አዎ ተብያለሁ። ግን ለቀርቦ ሁለት ሄክታር ተወስኖብሃል። ማንም ማንም ቢሆን ቴሌቪዥን ብለጥቅም ምን ብትልም ብታሰራጭም ኢሳት ድርጅት ይከታተል እንደሆነ የምታመጣው ነገር የለም አይቀርልህም፣ የሚል ፉከራ ነው የተባለ ነው። ይህ ቅሬታ የሚመለከታቸው አርሶ አደሮች ሁለት ሺህ ይሆናሉ ብለዋል አቶ ሰይድ። የኦሮሚያ ክልላዊ መንግስትና ራሱም የአማራ ብሔራዊ ክልላዊ መንግስት ግን ቁጥራቸው በመቶዎች የሚቆጠር እንደሆነ ነው የገለጹት። በኦሮሚያ ክልል የምዕራብ ሸዋ ዞን አስተዳዳሪ ለአሜሪካ ድምፅ ሲናገሩ በአርሶ አደሮቹ የቀረበው ቅሬታ በተለይም በአንዳንድ የመገናኛ ብዙሀን የቀረበበት ሁኔታ እውነታውን አያሳይም ብለዋል። በስልክ ያነጋገርኳቸው አስተዳዳሪው አቶ ማሾ ኦላና ይህንን ማብራራት የጀመሩት የኦሮሞና የአማራ ክልል አርሶ አደሮች በአካባቢው በፍቅር እየኖሩ መሆኑን በመግለጽ ነው። ዳኖ የሚባል ወረዳ ላይ ነው አንድ የአማራ ተወላጆች የሚኖሩበት ሁለት ቀበሌ አለ። ምንና ምን ይባላሉ ቀበሌዎቹ? አጅላ ቀበሌና አዋዲ የሚባል ሁለት ቀበሌዎች አሉ። እዛ አካባቢ ከመሬት ልኬት ጋር ተያይዞ ያለው ያለመግባባት አለ። ይሄ አለመግባባት መሰረታዊ ጥያቄው የመሬት ልኬት ዞን በሰባት ወረዳ ላይ ነው እየተለካ ያለው። ከመቼ ጀምሮ እየተለካ ነው? ከመቼ ጀምሮ? ሰባት አመት የሞላ አለ፣ አምስት አለ፣ ከዛ ወዲህም በዘንድሮ ይተጀመረ አለ። እሺ፣ እንደየወረዳው ይለያያል። እንደየወረዳው ይለያያል። ገናም የሚቀጥሉ አሉ። ይሄ ሰፈራ ያው ትልቁ የመሬቱ ልኬት ተካሂዶ መሬቱ በአግባቡ በእቅድና ጠቀሜታው አንጻር በአግባብነት እንዲመራ እየተለካ ያለው መሬት ነው። በዛ ዙሪያ ያለው ጉዳይ መሬት ሲለካ እነኚህ ከአማራ የመጡ አርሶአደሮች አስራ አምስት ሀያ አስርም አመት ዛ አካባቢ ይኖሩ አሉ ብዙ ጊዜ ነው እዛ ይቆ ስመጡ። ግን በሕጋዊ መንገድ አይደለም ሁሉም እንደ አጋጣሚ መጥቶ እዛ ኑሯቸውን መስርቷል። በኦሮሚያ ክልል ሲኖሩ እንደ እንግዳ ሳይሆን እንደ ከሌላ ቦታ የመጣ አካል ሳይሆን ከኦሮሞ ተወላጅ አርሶ አደሮች ጋር አንድ ሆኖ በጋራ በሃይማኖት ሳይለያይ በቋንቋ ሳይለያዩና አድሎ ሳይኖር በጋራ በፍቅር እየተቻቻሉ የሚኖሩበት ሁኔታ ነው ያለ። ከዚህ ከመሬት ጋር ታይዞ እየተነሳ ያለው ነገር አንድም በዛች ቀበሌ፣ በዛች ወረዳ ከመሬት ጋር ተያይዞ የተፈናቀለ አንድም አርሶአደር የለም። ከዚህ ጋር ተያይዞ የመብት ጥሰት የተደረገ አንድም የለም። ይሄንን ለማረጋገጥ ከሁለት ሶስት ቀን በፊት ከአማራ ከፍተኛ አመራር እዚህ መጥቶ ከኛ ጋር በጋራ እስከ ቀበሌ ድረስ ወርደን ህዝቡን ባለበት ቦታ ይህንን አረጋግጠናል። የመሬት ነጠቃም መሬት የተነጠቀም አንድም አርሶአደር የለም ማለት ነው። ስለዚህ ከዚህ ጋር ተያይዞ በተለያየ ምክንያት ተነስቶ ከሁለት እና ከዛ በላይ ሄክታር ያላቸው አርሶ አደሮች አሉ። ከአስራ አምስት እስከ አርባ ሄክታር ያላቸው ህጋዊ ባልሆነ መንገድ መሬቱን የያዙ አርሶአደሮች ይተወሰኑ አሉ። እነኚህ ይሄ ልኬት ሲካሄድ ልኬቱ ከተካሄደ ይሄ ትርፍ መሬት ይነጠቅብናል ብሎ ጥቅም የለመደ ግለሰብ ነው እና በዛ አካባቢ ውሽንብር እንዲነሳ አድርጎታል። ሌሎቹ አንድ ሄክታር ተኩል ያላቸው አሉ፣ ሁለት ሄክታር ያላቸው አሉ። እንደ ኦሮሞ አርሶ አደር እዛ አካባቢ እየኖሩና እየተጠቀሙ ያሉ አርሶአደሮች ኖርማሊ ኑሯቸውን እየመሩ እና ከዛ ላይ እየተጠቀሙ ነው ያሉ። ስለዚህ አሁን ምንም የመሬት ምክት የመሬት ነጠቃ አይባሂት። የተለያዩ የግልና የመንግስት ሚዲያም ጨምር ሁኔታዎቹ ሳያጣሩ በቦታም ተገኝቶ ያለው ረታ ምንድን ነው ሳይሉ ከእኛ ጋርም ሳይገናኙ መሬት እንደተነጠቀ የመብት ጥሰት እንደተደረገ ተፈናቅሎ የአማራ ብሔር ለብቻ ተፈናቅሎ እንዳሄደ አድርጎ ያደርጉት ቅዝቀታ ትክክል እና ትክክል ያለሆነ ጉዳይ ነው። ስለዚህ የመሬት ፍላጎቱ ሊኖር ይችላል፣ ጥያቄው ሊኖር ይችላል ሪያድ ነው ከፓርላማም ጭምር እዛ ታይ ድረስ ወርዶ ያረጋገጡ ስለሆነ አንድም አርሶ አደር በዚህ ምክንያት የተፈናቀለ የለም፣ የመብት ጥሰትም የተደረገ የለም። የእነሱ ጥያቄ የስጋት ጥያቄ ነው እንጂ በተጨባጭ እንደ ችግር በዛ ዙሪያ የተፈጸመ እንደ ዞን ያየነው ነገር እንዳሌለ ነው። እኛ ትላንትና በጋራ የገመገም ነው። በጋራ በአርሶአደሩ ከአርሶአደሮቹ አደሮቹ ጋርም የተስማማ ነው። እሱ አስራ አምስት ሄክታር ድረስ የያዙ ብለው አንስተዋል። ነገር ግን አንዳንድ አርሶ አደሮች ከሁለት ሄክታር በላይ ያለን ሰዎችም ሁለት ሄክታር ብቻ ነው የሚሰጣችሁ እየተባልን ነው በአካባቢው ካሉት የኦሮሞ ተወላጅ አርሶ አደሮች ጋር እኩል እየታየን አይደለም፣ የሚል ጥያቄ የሚያነሳሉ። በዚህ ላይ በምን መንገድ ነው ከመግባባት ላይ የደረሳችሁት ከአማራ ክልል ተወካይ ጋር በየደረጃ ያለው የህብረተሰብ ክፍል መጀመሪያ በህገ ወገድ በህገ ወጥ መንገድ እዛ የገቡ የአማራ ተወላጅ ብቻ አይደለም የኦሮሞም እዛ አሉ። ይህንን ህገ ወጥ ማስቀራትና ፈር ማስያት አለብን ብለን እንደ መንግስት እየደረጃ ያለው የመንግስት መዋቅር ተነጋግሮበት በመንግስት ደረጃ ውሳኔም። በምን እዛ መጥቶ ሰፍረዋል እና መኖር ጀምሯል እንደ ማንኛውም ዜጋ የትም መኖር መብት ነው። መኖር አለባቸው። ሲኖሩ ደግሞ የሚተዳደሩበት እና የሚኖሩበት ቦታ ማግኘት አለባቸው ብሎ ወስነዋል። ስወስን ከብዛት አንጻር እና ከመሪ አናሳ ከመሆን ጋር ተያይዞ ለእያንዳንዱ ተፈናቅሎ እና በተለያየ መንገድ እዚህ መጥተው ለገቡት አርሶ አደሮች ብሔርን ሳይለኝ ማንኛውም ብሔር እዛ አካባቢ እስከ ሁለት ሄክተር አግኝቶ ኑሮ ሊሆን የሚችል መሬት እስከ ሁለት ሄክታር አግኝቶ መኖር፣ ራሱን ማስተዳደር አለበት። ሌላውን ደግሞ ለመኖሪያ እና ለአካባቢ የሚሆነው ለብቻ ተሰፍሮ እንዲሰጠው ተደርጎ በመንግስት የተወሰነ እና ብዙ ጊዜ የቆየ አስር አስራ አምስት አመት የቆየ ውሳኔ ነው ማለት ነው። ይህን ሲወሰድ የነሱም ውሳኔ አለበት። ነሱም ተነጋግሮበታል፣ ተስማምቶበታል፣ በጊዜም ጥያቄ አቅርቧል። በጉዳዩ ላይ ስምምነት ተፈጥሮ ነው እሱ እስከ ዛሬ የመጣው ማለት ነው። በቅርብ ጊዜ ዛሬ ሁለትና ሶስት አመትም በዚህ ላይ ውይይት ተደርጎ የጋራ ግንዛቤ ተፈጥሮበታል። በጋራ ግንዛቤ በተፈጠረው መንገድ ሁለት ሁለት ሄክታር አግኝተው ሌላው ትርፍ የሆኑ መሬቶችም የሚያገ የሚኖር ከሆነ ትርፍ ሆነው የሚገኝ መሬትም ከተገኘ ከኦሮሞም ከአማራም እየመጡ ያሉ ወጣቶች እዛ ላይ ተደራጅቶ የሚያገኙበት ሲስተም መፈጠር አለበት። የአማራ ወጣት የኦሮሞ ወጣት ስራ ማግኘት አለባቸው። የእርሻ ቦታ ማግኘት አለባቸው። በዚህ ላይ የጋራ ግንዛቤ ተፈጥሮ በዛ እንዲገን ነው የተፈለገውና፣ መሬቱ አንዳንዱም ደን ያለበት ቦታ ነው። ደን ተመንጥሮ ነው ወደዛ ይተገባ። አንዳንዱም ነጻ የሆኑ ቦታዎች የተወሰኑ አሉ። በአጠቃላይ ደን ያለበት ቦታ ስለሆነ ይላል እና አሁን በየሁለት ሄክታር እየሰጠናቸው ከስር የሚመጡ ወጣቶችም ደግሞ ሲመጡ፣ ተለይቶ ከአማራም ይሆን ከኦሮሞ ከየትኛውም ብሔር የሚመጣ ወጣት ተጥራይቶ ትርፍ በሆነ መሬት ላይ ማደራጀት አለባቸው ተብሎ በዛ መልክ እንዲመራ ነው የተደረገው እና ለእነሱ ብቻ የተደረገ አይደለም። ይሄ ጋራ ነው። ጋራ ውሳኔ እስከሆነ ድረስ እሱ ትክክለኛና ተገቢ ውሳኔ ነው ብለን ነው እኛም የምናየው። በአርሶ አደሮቹ የቀረበውን ቅሬታ ለማጣራት ወደ ስፍራው ተጉዘው የነበሩት የአማራ ክልል ፕሬዚዳንት የአቶ ገዱ አንዳርጋቸው የክልሎች ግንኙነት አማካሪ አቶ ባዘዘው ጫኔ ናቸው። በአርሶ አደሮቹ በቀረበው ቅሬታና በመፍትሄው ዙሪያ ከሚመለከታቸው የኦሮሚያ ክልል ባለስልጣናት ጋር ከመግባባት ላይ መደረሱን ነው በስልክ ያብራሩት። በነገራችን ላይ መጀመሪያ ችግር ተፈቷል አልተፈጠረ የሚለውን ማየት ያስፈልጋል። በአንዳንድ ሚዲያዎች የሰማሁት የአርሶ አደሮቹ መፈናቀል ገጥሟቸዋል የሚል ነው። መፈናቀል አይደለም። ጥያቄው ከአጠቃላይ ከይዞታቸው ከሙሉ ይዞታቸው ተነቅላችኋል አይደለም። እነሱም ይህም ጥያቄ አለን የመፈናቀል ሳይሆን ለረጅም ጊዜ ከያዝነው ይዞታ ውስጥ ተቀነሰብን የሚል ነው እና ከሁለት ሄክታር በላይ ያለ ይዞታቸው ይቀነስ የሚል ነው። ከዚህ አኳያ አንደኛው ጥያቄ ነው። ሁለቱ ጥያቄዎች ቅድም ያነሳሁ ነው። ሌሎችም ጥያቄዎች በነገራችን ላይ ያሉ እንደ ሌላው አካባቢ ሁሉ የመልካም አስተዳደር ጋር ተያይዘው የሚመስሉ ጥያቄዎች ናቸው። ዋና ዋናዎቹን ያነሳሁልህ፣ ሌሎቹ በየትኛውም ክልል በየትኛውም አካባቢ የሚነሱ መልካም አስተዳደር ጉዳዮች ናቸው። በዛው በአካባቢ የሚሰጡ ናቸው እና ይህን ወስደን በምናይበት ጊዜ አንዳንዶቹ በትክክልም ተገቢነት ያላቸው ጥያቄዎች ናቸው። ለምሳሌ ከሁለት ከሁለት ሄክታርና በታች ይዞታ ያላቸው አርሶአደሮች ህጋዊ ማረጋገጫ ይሰጠን ብሎ መጠየቃቸው በጣም ትክክል ነው። ምክንያቱም የክልሉ መንግስት፣ እነዚህን ዜጎች ህገወጥ ናችሁ ብሎ እንትን ይላቸው አልፈለገም፣ ሊያስተናግዳቸው ወስኗል። ሲያስተናግዳቸው ግን እስከ ሁለት ሄክታር አረጋግጦላቸዋል። እስከ ሁለት ሄክታር ታዲያ ከተረጋገጠ እስከ ሁለት ሄክታር ይዞታ ያላቸው የይዞታ ማረጋገጫ ምች ነበረባቸው በወቅቱ ይህን እንደ አንድ እንት ወስደነዋል። እንዳንዱ ቅለት ወስደ ነዋል ወስደ ነዋል አልሰጧቸውም። የይዞታ ማረጋገጫ ለመስጠት ፈቃደኛ አልነበረም የአካባቢው አስተዳደር። ሁለት ሄክታርና ከዛ በታች ላላቸው ፈቃደኛ ለመሆን ሳይሆን መረጃዎችን እናጣራ በአግባቡኒ ምናምን በሚል ብቻ ቆይቷል አጠቃላይ አልሰጥም የሚል አይደለም መረጃ በማጣራት በዚህ በዚህ ሂደት ዘግቶባቸዋል በማንኛውም መንገድም ዘግቶባቸዋል ይሄ ጥያቄ ትክክል ነው ስለሆነም ይሄ ጥያቄ እንዲመለስ ተስማምተናል ተስማምተናል ችግሩንም የወረዳ አስተዳድሩ ተቀብሎታል ትክክል ነው መስጠት ይገባናል መረጃዎች ስናጣራ ስለቆየነ ነው የተለያዩ አይነት ፍላጎት ስላለ እሱንም በአግባቡ ለማጥናት ነው የሚል ነው ያነሱት ስለሆነም አሁን መስጠት አለብን የሚል አረጋግጠውልናል ሁለተኛው ከዚህ ቀደም መሬት ይዞታ በሚጣራበት ጊዜ በአካባቢው ስማቸው በአግባቡ ያልተያዘ እና አሁን ቅሬታ የሚያነሱ አሉ። እሱም ትክክል ሆኖ አግኝተነዋል። ምናልባትም የመረጃ ማጣራት ሂደቱ ጉድለት ያለበት እንደሆነ ነው። የወረዳ አመራሩ ሆን ብሎ እነዚህ ሰዎች ከይዞታ ባለቤትነት ውጭ ለማድረግ ብሎ እንዳልሰራው አረጋግጠናል ግን በጥንቃቄ በተሞላበት መንገድ በአግባቡ ማጣራት ላይ ያለው ጉድለት እንደሆነ አይተን፣ ስለሆነም አሁን እነዚህ ቅሬታ የሚያቀርቡ አርሶ አደሮች ለሕዝብ ተተችተው ትክክለኛ መሆኑን ተረጋግጦ እንዲሰጣቸው የይዞታ ማረጋገጫ ሕጋዊ ይዞታ ማረጋገጫ እንዲሰጣቸው ተስማምተናል። ስክንድር እነዚህ ሁለቱም መተካከል አለባቸው ነው በተረፈ ሌሎቹ የመከባፈለ ችግ ባሏቸው ትናንሽ ነገሮች ያሉ መተካከል ይገባቸዋል ሌላኛው በመሰረታዊነት ያነሳ ነው በመሰረታዊነት በማንኛውም አኳን የህዝብ ህዝብነቱን ማጠናከል ይገባል ነው ሂደን ያዘጋገጥ ነው ነገር እና በእጅጉ የተደሰችበት ና የተራንበት ሁለቱ ብሔረሰቦች እዛ አካባቢ የሚኖሩ የአማራና የኦሮሞ ብሔረሰቦች አንድና ይሻው ሆነው ተስማምተው የሚኖሩበት ነው አንዳች አይነት በመካከላቸው ቅሬታ የለም። ተደጋግሰው ተሳሰው የሚኖሩ መሆኑን አረጋግጠናል። ይህንን አመራሩ እንደ ትልቅ ተጠቅሞ የበለጠ ይህን ምት ማጠናከር እንዳለበት ተስማምተናል። በተረፈ ከሁለት ሄክታር በላይ የተመለከተውን ጉዳይ ይሄ ይሄ ውሳኔ የክልሉ መንግስት እንደሆነ ተገልጾልናል። የክልሉ መንግስት ከዚህ ቀደም በተለያዩ ጊዜያቶች በራሳቸው በሕገወጥነት የገቡት በተለያየ መንገድ መንግስት ሳያውቅ መሬት የያዙ ግለሰቦች እና አርሶ አደሮች አሁን ከአንድ ይዞታቸው መሰናከል የለባቸውም። ግን እስከ ሁለት ሄክታር ማስከበር ይገባናል። ይህንን በአግባቡ እንዲያለሙ መደገፍ ይገባናል ብሎ ውሳኔ ያስተላልፏል። እሺ፣ በነገራችን ላይ ከቀበሌ የመነጨ ጥያቄ ነው የሚል ነው። የቀበሌ አስተዳደሯዊቱ ከዛ ወረዳ ጽፎት ክልል መዞን አይቶት ክልል ያጸደቀው እንደሆነ አሰብቶናል። እሺ ክልሉ የሄደበት የራሱ አሰራር ስለሆነ ትክክል ሊሆን ይችላል። ግን ምንድን ነው አርሶአደሮቹ የሚያነሱት ከሌላው የነባር የኦሮሞ አርሶአደር በተለየ መንገድ ለምን ይሆናል የሚል ስለነበረ ይህንንም በተመለከተ የቀረበ ምላሽ አለ። የነባሩ የኦሮሞ አርሶ አደር እዛ በነበረበት ወቅት ከዚህ ቀደም ሕጋዊ ሆኖ ተረጋግጦ የተሰጠው ስለሆነ በሕገ ወጥነት ባለመያ ምክንያት አልተነሳበትም። ግን ደግሞ ከአማራ የመጡ አርሶ አደሮች ግን በራሳቸው እና በተለያየ መንገድ የያዙት መሬት በመሆኑ ምክንያት እስከ ሁለት ሄክታር ጸድቆላቸው ይህንን ማልማት አለባቸው የሚል ውሳኔ ማረፉን ተመልክተን ለምንም ይሁን ለምን በዚህ ዓመት እርሻ ስለጀመሩ አንዳንዶቹ መዝራትን ስለጀመሩ እና በሂደት አንዳንድ ጉዳዮች በአግባቡ የሚታዩ የሚገባቸው ካሉ ማየት እንዲቻል የዚህን ዓመት እንዳለ በተጠበቀው አኳዋን መብታቸውን ተደጋግተው እንዲቀጥሉ የሚያችል ስምምነት የደረሱ ይህንን በተመለከተ ወረዳ አስተዳድሩ ሄዶ ቁጭ ብሎ ገምግሞ ውሳኔውን ወደ ህዝብ ይዞ ወደ አርሶ አደሩ ይዞ እንዲወርድ ተስማምተናል። የሚላቸው መሰረታዊ ስምነቶቻችን ቅንድብ፣ በነገራችን ላይ በጣም በመሰረታዊ ሀሳብ ደረጃ በጣም ስምምነት የደረስንበት የአርሶ አደሮችን ቅሬታም በአግባቡ ያዳመጡበት እና ተገቢ ምላሽ የተሰጠበት እንደሆነ ነው ለማሳሰብ እንፈልጋለን። የሚመለከታቸው የአማራ ብሔራዊ ክልላዊ መንግስትና የኦሮሚያ ክልል ባለስልጣናት ወደ ምዕራብ ሸዋ ያመሩት ከሁለት ቀናት በፊት ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።